በመጀመሪያም ዋና ዋና እርሶቹ ፍልስጤም ዛሬ ለተባበሩት መንግሥታት ድርጅት አባልነት ማመልከቻ አስገባች። የፍልስጤሙ ፕሬዚደንት መሐሙድ አባስ ሲያወዛግብ የከረመውን ይህን ማመልከቻ ለተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን ከጥቂት ደቂቃዎች በፊት አስረክበዋል። የዛምቢያ ፕሬዝዳንታዊ ምርጫ አሸናፊ የእስካሁኑ ተቃዋሚ የአርበኞች ግንባር ፓርቲ መሪ ሚካኤል ሳታ ዛሬ ቃለመሐላ ፈጸሙ። ተቀናቃኛቸው ፕሬዝዳንት ሩፒያ ባንዳም ያለ አንዳች ማንገራገር ሽንፈታቸውን በጸጋ ተቀበሉ። ሕዝቡም የነገይቱን ዛምቢያ ለመገንባት እንዲነሳ አሳሰቡ። የየመኑ ፕሬዝደንት አሊ አብደላህ ሳሌህ ዛሬ ወደ ሀገራቸው ተመለሱ። ከሶስት ወራት በላይ ሳውዲ አረቢያ ውስጥ በህክምና ላይ የቆዩት ፕሬዝደንት ሳሌህ ግጭቱ እንዲቆምና ዘላቂ የተኩስ አቁም እንዲደረግ ጥሪ አቅርበዋል። ዩናይትድ ስቴትስ ደግሞ ሳሌህ የስልጣን ሽግግሩን እንዲጀምሩ አሳስባለች። ዜናው በዝርዝር ፍልስጤም ዛሬ ለተባበሩት መንግስታት ድርጅት አባልነት ማመልከቻ አስገባች። የፍልስጤሙ ፕሬዚደንት ማሐሙድ አባስ ማመልከቻውን ለተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ከጥቂት ደቂቃዎች በፊት አስረክበዋል። በተባበሩት መንግስታት ድርጅት የፍልስጤም ልዑክ ሪያድ ማንሶርን ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት በማመልከቻው ላይ ድምፅ እስኪሰጥ ድረስ ሳምንታት ሊወስድ ይችላል። ፕሬዚደንት አባስና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ነታንያሁ ለተባበሩት መንግስታት ጠቅላላ ጉባኤ የፍልስጤም መንግስትነት ጥያቄ ላይ ማብራሪያ የሚሰጡበትን ንግግር ያደርጋሉ ተብሎ ይጠበቃል። ፕሬዚደንት አባስ የአባልነት ማመልከቻውን እንዳያስገቡ ኒውዮርክ ከመምጣታቸው በፊትም ሆነ እዚያ ከደረሱ በኋላ ከዩናይትድ ስቴትስ በኩል ከፍተኛ ጫና ይደረግባቸው እንደነበረ አሜሪካን ለሚገኙ የፍልስጤም ማህበረሰብ አባላት ተናግረዋል። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ባለፈው ረቡ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባሰሙት ንግግር ለእስራኤልና ለፍልስጤም ሰላም የሚያመጣው ለጠቅላላ ጉባኤ የሚቀርብ የመንግስትነት እውቅና ጥያቄ ሳይሆን ንግግር ነው ብለው ነበረ። ውጭ ጉዳይ ሚኒስትር ሂላሪ ክሊንተንም ይህንኑ የአሜሪካን አቋም ደግመውታል። ወደ ሰላም የሚወስደው ጎዳና በኒውዮርክ ሳይሆን በኢየሩሳሌምና በራማላ በኩል ነው የሚያልፈው። የፍልስጤሙ ዲፕሎማት ሪያድ ማንሶር ግን ከአሁን ወዲያ ንግግር አይኖርም ብለዋል። በዚህም ሆነ በዚያ እኛ ሉዓላዊ መንግስት ሆነን ብንቀጥልም ሆነ በተባበሩት መንግስታት ድርጅት ውስጥ ምንም አይነት መብት ይኑረን፣ ከእንግዲህ ውይይት የፍልስጤማውያኑ ማመልከቻ የምክር ቤቱን አባላት በቂ ድጋፍ ካገኘ ዩናይትድ ስቴትስ ድምጽን በድምጽ የመሻር መብቷን በመጠቀም ጥያቄውን ውድቅ እንደምታደርግ አስታውቃለች። ፍልስጤም በተባበሩት መንግስታት ድርጅት የታዛቢ መንግስትነት ደረጃ እንዲሰጣት የፈረንሳዩ ፕሬዝደንት ኒኮላ ሳርኮዚ ያቀረቡትን ገላጋይ ሀሳብ እስራኤል ውድቅ አደረገች። የእስራኤል ውጭ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ ኢጋል ፓልመር ዛሬ በሰጡት መልስ ሀሳቡ ላይ ላዩን ጥሩ ቢመስልም ሀቁ ግን ለፍልስጤማውያን የታዛቢ መንግስትነት ደረጃ ለመስጠት ተብሎ አንዳንድ ቦታዎችን መቆራረስ አይቻልም ብለዋል። ያም ተባለ ይህ እንደ ቃል አቀባይ ፓልመር ይሄ ከእስራኤል ጋር በሚደረግ ስምምነት የሚሆን አይደለም። የፈረንሳዩ ፕሬዚዳንት ኒኮላስ ሳርኮዚ ከትናንት በስቲያ ነበረ ፍልስጤም በተባበሩት መንግስታት ድርጅት ቀድሞ ከነበራት ደረጃ ከፍ ያለ የታዛቢ መንግስትነት ደረጃ እንዲሰጣት ሀሳብ ያቀረቡት። ፍልስጤም የተባበሩት መንግስታት አባል ለመሆን ማመልከቻ ባስገባችበት በዛሬ ዕለት እስራኤል በሀገር ውስጥ ሊነሱ የሚችሉ ረብሻዎችን ለመከላከል ጥብቅ የጸጥታ ጥበቃ እያካሄደች ነው። በመላ ሀገሪቱ 22 ሺህ ፖሊስና የድንበር ጠባቂዎች ተሰማርተዋል። ጥበቃው እስከ ቅዳሜ ማታ ድረስ እንደሚቀጥል የሀገሪቱ ፖሊስ ቃል አቀባይ አስታውቀዋል። በዛሬው ዕለት ፖሊስ እድሜያቸው ከ50 ዓመት ያነሰ ወንዶችና የምስራቅ ኢየሩሳሌም ሰማያዊ መታወቂያ ወረቀት የሌላቸው ሰዎች ወደ ኢየሩሳሌሙ የአላስካ መስጊድ እንዳይገቡ ከልክሏል። ይህ ዶይቸ ቬለ ነው። ባለፈው ማክሰኞ በተደረገው ፕሬዚዳንታዊ ምርጫ ያሸነፉት የእስካሁኑ ተቃዋሚ የአርበኞች ግንባር ፓርቲ መሪ ሚካኤል ሳታ ዛሬ ቃለመሀላ ፈጸሙ ሳታ ከቃለመሀላው ስነ ስርዓት በኋላ ባሰሙት ንግግር በዛምቢያ ማዋለ ንዋያቸውን የሚያፈሱ የውጭ ባለሀብቶች ለሀገሪቱ የአሰሪና ሰራተኛ ሕግ ተገዢ እንዲሆኑ ጠይቀዋል። ቀደም ሲልም ተቀናቃኛቸው ፕሬዚዳንት ሩፒያ ባንዳም ያለአንዳች ማንገራገር ሽንፈታቸውን አምነዋል። ፕሬዚዳንት ባንዳ ሕዝቡ ተናግሯል ሲሉ ሽንፈታቸውን በጸጋ ከተቀበሉ በኋላ ባሰሙት ንግግር ወቅቱ የግጭትና የአጸፋ ጥቃት ሳይሆን ተባብሮ የመነሻና የነገይቱን ዛምቢያ መገንቢያ ነው ብለዋል። የመድብለ ፓርቲ ዲሞክራሲያዊ ንቅናቄ በእንግሊዝኛው ምህጻር ኤምኤምዲ የተባለው ፓርቲያቸው በዛምቢያ የአንድ ፓርቲ አገዛዝ ካቆመበት እንደ ጎርጎሮሳውያን አቆጣጠር ከ1991 አንስቶ ዛምቢያን ሲመራ የቆየ ፓርቲ ነው። አሸናፊው የ74 ዓመቱ ሳንታ በቅጽል ስማቸው ንጉስ ኮብራ በስድስት ሳምንቱ የምርጫ ዘመቻ የውጭ ባለሀብቶች በተለይም ቻይና በዛምቢያ የምታካሄደውን እንቅስቃሴ በዋነኛነት ሲቃወሙ ከርመዋል። ሳታ ስልጣኑን እንደተረከቡ ዛምቢያ ከውጭ ባለሀብቶች ጋር የተፈራረመቻቸውን ስምምነቶች ይፈትሻሉ ተብሎ ይጠበቃል። የየመኑ ፕሬዝዳንት አሊ አብደላ ሳሌህ ዛሬ ወደ ሀገራቸው ተመለሱ። ከተደረገባቸው የግድያ ሙከራ በኋላ ከሶስት ወራት በላይ ሳውዲ አረቢያ ውስጥ በሕክምና ላይ የነበሩት ፕሬዝዳንት ሳሌህ ግጭቱ እንዲቆምና ዘላቂ የተኩስ አቁም እንዲደረግ ጥሪ አቅርበዋል። መንግስታዊው ቴሌቪዥን ጣቢያ የሳሌህን ወደ ሀገራቸው መመለስ ሲያስታውቅ በመዲናይቱ በሰና የተኩስና የፍንዳታዎች ድምፅ ያስተጋባ ነበረ። ሳሌህ ሳይታሰብ የመን መመለሳቸው ደጋፊዎቻቸውን ሲያስደስት፣ ተቃዋሚዎቻቸውን ደግሞ አስቆጥቷል። ደጋፊዎቻቸው የሳሌህ መመለስ የተባባሰውን ብጥብጥ ያስቆማል የሚል ተስፋ እንዳላቸው ይናገራሉ። ተቃዋሚዎች ደግሞ የእርስ በርስ ጦርነት ከመቀስቀስና ሀገሪቱን ወደ አዘቅት ከማውረድ ውጪ የሳሌህ መምጣት የሚያመጣው በጎ ነገር የለም ባይ ናቸው። ዩናይትድ ስቴትስ ሳሌህ የስልጣን ሽግግሩን እንዲጀምሩ ጠይቃለች። የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ቤኔዲክት አስራስድስተኛ ጀርመናውያን ሙስሊሞች የሀገሪቱን ሕግ እስካከበሩ ድረስ ከካቶሊኮች ድጋፍ እንደሚያገኙ አስታወቁ። ቤኔዲክት 16ኛ በሁለተኛ ቀን የጀርመን ጉብኝታቸው ዛሬ መዲናዊቱ በርሊን ውስጥ የጀርመን ሙስሊም ተወካዮች በተገኙበት በቫቲካን ኤምባሲ ባሰሙት ንግግር በሁለቱ ሃይማኖቶች መካከል መከባበር እንዲሰፍንና ለፍሬያማ ትብብር መሰረት ለመጣል ውይይቶች እንዲደረጉም ጥሪ አስተላልፈዋል ንግግራቸውን የጀርመን ሙስሊም የሃይማኖት መሪዎች አወድሰዋል። ከነዚህም አንዱ የጀርመኑ ሙስሊሞች ማዕከላዊ ምክር ቤት ሊቀመንበር አይማን ሜዚየክ ናቸው። በተጨባጭ ሁኔታ በአንድ ላይ መገናኘታችን በተለይ በእኩል አይን መታየትና እኩል መብቶችን ማግኘትን በሚመለከት የካቶሊክ ቤተ ክርስቲያን ከሙስሊሞች ጋር ተባብራ ለመስራት ያላትን ፍላጎት በግልጽ ያሳያል። በዚህ ተደስተናል። ርዕሰ ሊቃነ ጳጳሳቱንም በዛሬው ዕለት ኤርፉርት በተባለው የጀርመን ከተማ በሚገኘው ታሪካዊ ገዳም ውስጥ የፕሮቴስታንት ሃይማኖት መሪዎች በተገኙበት ቤኔዲክት 16ኛ የመሩት የጋራ የጸሎት ስነ ስርዓት ተካሂዷል። ገዳሙ የፕሮቴስታንት ሃይማኖት መስራች ማርቲን ሉተር የዛሬ አምስት መቶ አመት ገደማ ከሮማ ካቶሊካዊት ቤተ ክርስቲያን ተለይተው ከመውጣታቸው ከ አስራ ሁለት አመት በፊት የተማሩበት ቦታ ነው። ቤኔዲክት 16ኛ በዚሁ ወቅት ሁለቱን የሃይማኖት መሪዎች በህብረት ያሰባሰባቸውን አንድነታቸውን ላለማጣት ዝግጁ ሆነው እንዲጠብቁ አሳስበዋል። በተጨባጭ ሁኔታ በአንድ ላይ መገናኘታችን በተለይ በእኩል አይን መታየትና እኩል መብቶችን ማግኘትን በሚመለከት የካቶሊክ ቤተ ክርስቲያን ከሙስሊሞች ጋር ተባብራ ለመስራት ያላትን ፍላጎት በግልጽ ያሳያል። በዚህ ተደስተናል። ርዕሰ ሊቃነ ጳጳሳቱንም አመስግነናል። የማራቶን ክብረ ወሰን ባለቤት በ10 ሺና በ5 ሺ እንዲሁም በ200 ሜትር ሩጫ በተደጋጋሚ ክብረ ወሰኖችን ያሻሻለው አትሌት ኃይሌ ገብረስላሴ በመጪው እሁድ በሚካፈልበት የበርሊኑ ማራቶን ከድሉም በላይ ውድድሩን ለሚጨርስበት ሰዓት ትኩረት እንደሚሰጥ አስታወቀ። ኃይሌ ዛሬ በርሊን ውስጥ በሰጠው ጋዜጣዊ መግለጫ ማሸነፍ ብቻ ሳይሆን የሚገባበት ሰዓት በለንደኑ ኦሎምፒክ ውድድር ለመሮጥ ለእርሱ ወሳኝ መሆኑን አስታውቋል። በለንደን ኦሎምፒክ ለኢትዮጵያ በማራቶን መሰለፍ እንደሚፈልግ የተናገረው አትሌት ኃይሌ ለዚሁ ውድድር ለመብቃት በእሁዱ ማራቶን በተቻለው ፍጥነት እንደሚሮጥም ተናግሯል። ባለፈው ዓመት በህዳር ወር ጉልበቱ ላይ ባጋጠመው ችግር ለጊዜው ከሩጫ የተገለለው ኃይሌ ዘንድሮ በበርሊኑ ማራቶን መሮጡ የውድድሩን አዘጋጆች አስደስቷል። አትሌት ኃይሌ እንደ ጎርጎሮሳውያን አቆጣጠር የ2008ቱን የበርሊን ማራቶን በሁለት ሰዓት ከ3 ደቂቃ ከ59 ሰኮንድ በመጨረስ ነበረ የዓለም የማራቶን ክብረ ወሰንን የጨበጠው። ይህ ዶች ቨለ ነው። ከዶችቬለ ዜናውን ለማብቃት እንሆ ዋና ዋና እርሶቹን በድጋሚ። ፍልስጤም ዛሬ ለተባበሩት መንግስታት ድርጅት አባልነት ማመልከቻ አስገባች። የፍልስጤሙ ፕሬዚደንት ማህሙድ አባስ ሲያወዛግብ የከረመውን ይህን ማመልከቻ ለተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ከጥቂት ደቂቃዎች በፊት አስረክበዋል። የዛምቢያው ፕሬዚዳንታዊ ምርጫ አሸናፊ የእስካሁኑ ተቃዋሚ የአርበኞች ግንባር ፓርቲ መሪ ሚካኤል ሳታ ዛሬ ቃለ መሀላ ፈጸሙ። ተቀናቃኛቸው ፕሬዚዳንት ሩፒያ ባንዳም ያለአንዳች ማንገራገር ሽንፈታቸውን በጸጋ ተቀበሉ። ህዝቡም የነገይቱን ዛምቢያ ለመገንባት እንዲነሳ አሳሰቡ። የየመኑ ፕሬዝዳንት አሊ አብደላ ሳሌህ ዛሬ ወደ ሀገራቸው ተመለሱ። ከሶስት ወራት በላይ ሳውዲ አረቢያ ውስጥ በሕክምና ላይ የቆዩት ፕሬዝዳንት ሳሌህ ግጭቱ እንዲቆምና ዘላቂ የተኩስ አቁም እንዲደረግ ጥሪ አቀረቡ። ዩናይትድ ስቴትስ ደግሞ ሳሌህ የስልጣን ሽግግሩን እንዲጀምሩ አሳሰበች። ዜናው በዚሁ አበቃ።